የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ባለ አምስት ጥያቄ መግለጫ ዛሬ አውጥቷል። ከመድረክ የህዝብ ግንኙነት ጉዳይ መምሪያ የወጣው ይህ መግለጫ ሰላማዊ ተቃዋሚዎችን በማሰርና በማንገላታት የኦሮሞን ህዝብ ሰላማዊና ህጋዊ ትግል መግታት አይቻልም የሚል ነው። የመድረክን ምክትል ሊቀመንበርና የፓርቲውን የህዝብ ግንኙነት ኃላፊ አቶ ጥላሁን እንደሻውን ማምሻውን አገኘቻቸው ነበር። የሚከተለውን ብለዋል። እኛ እንግዲህ በዋነኛነት አሁን ያለው ችግር መንግስት እንደሚገልጸው የተለያዩ ሰላም የማይፈልጉ ግለሰቦች ወይም መንግስትን ስለሚቃወሙ ብቻ የፈጠሩት ችግር ሳይሆን መሰረታዊ የሆነ የህዝቡ ህገ መንግስታዊ ጥያቄ ስለሆነ በዚሁ አንጻር ታይቶ ህጋዊነቱን ተቀባይነት ያለው ሰላማዊ ጥያቄ በመንግስትም በአዎንታዊነት ታይቶ መመለስ ያለበት ጥያቄ ነው ብለን ነው የምናምነው። በዛ መሰረት በመጀመሪያ ደረጃ መንግስት እነዚህን ችግሮች የተፈጠሩት በራሱ በመንግስት በወቅቱ የህዝብን ጥያቄ ባለመመለሱ መሆኑን ተገንዝቦ እነዚህን ጥያቄዎች ለመመለስ ራሱ መዘጋጀት ይኖርበታል፣ ኃላፊነትን መውሰድ አለበት። ባለፉት ሀያ አንድ አመታት ህዝቡ በሰላማዊ አግባብ እየጠየቀ መልስ ባለመስጠቱ የተከሰተ ችግር ስለሆነ በራሱ ኃላፊነትን ያለመወጣት ችግር የተከሰተ ችግር ነው ብሎ ተቀብሎ ይህንን ችግር በኃላፊነት መፍታት አለበት ብለን ነው የምናምነው። በዚሁም መሰረት በጥያቄው ምክንያት የሞቱት ወገኖቻችን ያለ አግባብ የተገደሉ ስለሆነ እነሱን የገደሉ ሰዎችም ላይ ህግ ቀርቦ መጠየቅ አለበት አለባቸው ቤተሰቦቻቸውም ካሳ ማግኘት አለባቸው ባላግባብ የታሰሩት አባሎቻችን በተለይ ህዝቡን ቀስቅሰዋል በሚል ሰበብ ብቻ ምንም ህገወጥ ተግባር ወይም የሀይል ተግባር ውስጥ አይሳተፉ የፖለቲካ ትግል በሰላማዊ አግባብ እየታገሉ ያሉት የመድረክና የኦፌኮ አመራር አባላት እና አቶ በቀሌ ገርባ እና አቶ በቀሌ ነጋ እና አቶ ደጀኔ ጣፋ እና አቶ ደስታ ድንቃ እና አቶ ጉድሜ ሳያኖ እና አቶ አዲሱ ቡላላ ደረጀ መርጋ አለሙ አብዲሳ አቶ ታህርና አቶ እስማኤል እና ሌሎች በጣም ብዙ አባሎቻችን ታስረውብናል። እነዚህ አሁን የጠቀስኩት የመድረክና የፖፊኮ አመራር አባላት ናቸው። ከዚህ ጋር የታሰሩ ብዙ አባሎቻችን አሉ። በሺ የሚቆጠሩ ናቸው። እነዚህ በጠቅላላ እንዲፈቱልን እንፈልጋለን። ምክንያቱም መንግስት ራሱ የህዝቡ ጥያቄ ህጋዊ ነው ብሎ በአንድ በኩል እያመነ፣ በሌላ በኩል ደግሞ እነዚህኑ ህጋዊ ጥያቄ ያነሳውን ህብረተሰብና ይህንን ጥያቄ ማንሳቱ ተገቢ ነው ያለውን የህብረተሰብ ክፍል መልሶ ማሰሩ እርስ በርስ የሚቃረን ተገቢ ያልሆነ ተግባር ስለሆነ ሁሉም የታሰሩት ዜጎቻችን መፈታት አለባቸው ብለን ነው የምንጠይቀው። እንደዚሁም ደግሞ ከተቃዋሚ ፓርቲ አባላትም ከህብረተሰብ ክፍሎችም ጋር በዚህ ጉዳይ ዙሪያ መንግስት ተወያይቶ መፍትሄ ማስገኘት ይቻላል እንጂ በሀይል እርምጃ በተለያየ ቦታ የታጠቀ ሀይል በማስገባት ድብደባና ግድያ በማጠናከር ችግሩ ሊፈታ አይችልም። ስለዚህም በተለያየ አካባቢ ጸጥታ ለማስከበር ሄደው በህዝቡ ላይ የግድያ ተግባር እየፈጸሙ ያሉት እየተወሰዱ ያሉት የሀይል እርምጃዎች ሁሉ በአስቸኳይ ቆመ፣ ችግሩ በሰላማዊ አግባብ ወደሚፈታበት አቅጣጫ መመለስ አለበት ብለን ነው እየምናምነው። በዚሁ መሰረት እንግዲህ በውይይትና በሰላማዊ አግባብ ይህን ችግር በአስቸኳይ የመፍታት አቅጣጫ መንግስት ምከ መፈጠን አለበት ዝም ብዬ ዝም ብሎ በሀይል እርምጃ ኃላፊነት በጎደለ ሁኔታ ከቀጠለ ችግሩ እየተወሳሰበ ምናልባት ለሀገራችን በጠቅለላ ጥሩ ያልሆነ ሁኔታ ይፈጠራልና አደገኛ ሁኔታ ሊፈጠር ይችላልና አስቸኳይ የሆነ የሰላም አቅጣጫ እንከተለበት ብለን ነው ጥያቄያችን ያነሳው። የኢትዮጵያ መንግስት ሰሞኑን ይሰጣቸው በነበሩ መግለጫዎች የአዲስ አበባ ማስተር ፕላን ህዝብ ካልተቀበለው ተግባራዊ እንደማይደረግ መናገሩና ኦሮሚያ ውስጥ እየታየ ያለው ሁኔታ ሰላምን ለማናጋት በሚንቀሳቀሱ ሀይሎች የተቀነባ እየተነጋገረ እንደሆነ በመግለጽ የማያዳግም እርምጃ እንደሚወስድ ሲያሳውቅ መቆየቱ ይታወቃል።